ከነሐሴ 16 እስከ ነሐሴ 24 2007 ዓመተ ምህረት ድረስ በቻይና በዘጠኝ ተከታታይ ቀናት ለሚካሄደው 15ኛው የዓለም አትሌቲክስ ሻምፒዮን ኢትዮጵያ በሙሉ ዝግጅት ላይ ትገኛለች። እንደምን አመሻችሁ ልኛ የተከበራችሁ አድማጮቼ። በዚህ ላይ ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ዘገባለሁ። በቀጥታ ወደዚያ እናልፋለን። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን የስመጥሩ አትሌቶች መገኛ ኢትዮጵያም በስድስት የመወዳደሪያ ርቀቶች እንደምትሳተፍ በዚህም ዝግጅት በሁለቱም ጾታ ሰላሳ ስድስት ምርጥ ምርጥና ድንቅ አትሌቶቿን እንደምታሰልፍና በሆቴል ተሰባስበውም በልምምድ ላይ እንደሚገኙ የኢትዮጵያ አትሌቲክስ ፌዴሬሽን የቴክኒክ ዳይሬክተሩ አቶ ዲዶ ጂሎ ገልጸው እንድናል። በእቅድ ነው ልምምመቱ። ሁሉም ሀገሮች በእቅድ ይመጣሉ። በዚህ የዓለም ዋንጫ ምን ያህል ሜዳ ላይ ይገኛል ብለው ያስባሉ? ከዚሁ ጋር እያይዘው ለምሳሌ ገንዘቤ ዲባባ በአሁኑ ጊዜ በጣም በጥሩ ሁኔታ ትገኛለች። በሁለቱም ትወዳደራለች አንድ ሺ አምስት መቶ ና አምስት ሺ ወይንስ በአንድ ብቻ ነው? እንግዲህ ያ እንደምታውቀው አንድ ነገር ስሰራ እዚ እቅድ ነው እቅድ ክልል ላይ ዋጋ ያለው ወደት እንደሚጠድ የማታውቀው ስለዚህ እኛ አመጣጣችን የከዚህ በፊት የዓለም ሻምፒዮና ነው የምናየው ከዚህ በፊት የአንድ የሁለት አመት ይህም ምን ያመጣል፣ ምን ያስመዘገበ ካረቴኔ የሁለት አመት ያስመዘገብ ነው። በሞስኮ ላይ ያስመዘገብ ውጤት ምንድን ነው የሚለውን ነገር እሱን አይተን በዛ መሰረት ያቀድነው ነው። መነሻችን እሱ ነው። ሶስት ወርቅ፣ ሶስት ወር ና ስድስት ወደ ዘጠኝና ሜዳሊያዎችና እንደዛ ነው ያገኘ ነው። ያንን እንደማስጠበቅ ጥረት እናደርጋለን። በዛ መሰረት የተሻለ ነው እኛ ምክንያቱም የተሻለ ነው የምታቅደው። ሶስት ወርቅ አግኝተን አራት ወይ ከዛ መላ ላይ ነው የምታቅደው። በእኛ በኩል ይህንን አድርገናል። እርግድ ያው በስፖርቱ ግ የሚያስደምጠው ነገር አይታወቅም እንጂ የሞስኮዋ ለምናገዚ ሻምፒዮና እሱን ለማስጠበቅ ካልሆነ ደግሞ የበለጠ ለመምጣት ጥረት ይደረጋል ማለት ነው። የገንዘቤ ጉዳይ ገንዘቤ እንግዲህ በአሁኑ ሰዓት እንደምታውቀው የሺህ አምስት መቶ ሜትር እና የአምስት ሺህ ሜትር ፈጣን የዓለም ሰዓት ያስመዘገበች ወጣት አትሌት ናት። በአሁኑ ሰዓት በሁለቱም እንድትሮጥ ነው፣ እኛም መወሰን ነው፣ እሷም ወስናለች። በዚህ መሰረት በሺህ አምስት መቶ ሜትር ያለን ክሮሰን መስበሯን ታውቃል። ሶስት ዜሮ ሰባ ዜሮ ሶስት ሀምሳ ዜሮ ሰባት ነው መጥፋት። ይሄ በጣም ፈጣን ነው። አምስት ሺ ም እንደዛ ነው። ስለዚህ በዚህ መሰረት በሁለቱ እንደምትሳተፍና እኛም ኮንፈርም አርገናል፣ እሷም ኮንፈርም አርገናለች በአሁኑ ሰዓት ሰዓት በጥሩ ዝግጅት ላይ እንደምትገኝ በየቀኑ ኮንፎርሜሽን እየወሰድኩኝ ነው። ምክንያቱም የእሷ አሁን የምትሰለጥነው ውጪ ነው አለችኝ እና በዚህ ገት ያው እንደምትሳተፍ ነው በሁለቱ። በአጭሩ ግን አጭሩ በአጭሩ ትመልስልኛለ አጭሩ በቤት ሁለቱም ስትወዳደር ይሄ ማጣሪያው መቀራረብ፣ መደራረብ ችግር ያስከትሉት ጋፖች አሉ ችግር ያለው መጀመሪያ ሺህ አምስት መቶ ለች ከዚያ ከሁለት አንድ ቀን የረፍት በኋላ ፋይናል ትሮጣለች። ከዛ ከሁለት ቀን በኋላ ደግሞ የአምስት ሺ ማጣሪያ ነው የምታደርገው። ማጣሪያዎች ብዙ ችግር የለባትም እና ፋይናል የመጨረሻ ቀን ነው ምንም አይከዳትኝ። ምክንያቱም ብቃት ያለው አትሌት ስለሆነች ሁለቱም ቦታ የመሮጥ ብዙ ችግር የለባትም፣ ትሮጣለች። አቶ ዱሮ እጅሮ ማበረ መረዳት እንደተቻለው ገንዘቤ ዲባባ በአንድ ሺ አምስት መቶ እና በአምስት ሺ ሜትር ለመወዳደር የማጣሪያ ተጽዕኖ እንደማይኖርባት ነግረውናል። በሌላ በኩል ደግሞ አትሌት አልማዝ አያና በአምስት ሺ ሜትር በድንቅ ብቃት ላይ ትገኛለች። ገንዘቤም አመጣች፣ አልማዝ ሀገራቸው ኢትዮጵያ ከሁለቱ በአንዳቸው ወርቅ ሜዳሊያ ማግኘቷ እንደማይቀር በዘርፉ ያሉ ባለሙያዎች ገምተዋል። ከሁለት መቶ በላይ ሀገሮች የተወጣጡ ምርጥ አትሌቶች የሚሳተፉበትን አስራ አምስተኛው የዓለም አትሌቶች ሻምፒዮና የመላው ዓለም ሕዝብ በልዩ ትኩረትና በጉጉት የሚጠብቀው ነው። ወደ አንተ ብያለሁ ሰለሞን፣ በእኔ በኩል ያለው ጨርሻለሁ። አመሰግናለሁ፣ ገዛሄን። ጽዮን መስቀል ነበር ከአዲስ አበባ። በእግር ኳስ ስፖርት ዜና የአውሮፓ ታላላቅ ሊጎች የ2015 16 ውድድር ሊጀመር አንድና ሁለት ሳምንት እየቀረውም ያለፈውን ዓመት ማሟጠጫ የዋንጫ ጨዋታዎች ባሳለፍነው ሳምንት መጨረሻ አጠናቀዋል። በፈረንሳይ ሊግ ፓሪስ ሴንት ጀርሜን ኦሊምፒክ ሊዮንን ሁለት ለዜሮ አሸንፎ የአሸናፊዎች አሸናፊ ዋንጫ አንስቷል። በጀርመን ቡንደስሊጋ ደግሞ የዓመቱ ሻምፒዮን ባየርን ሚዩኒክ በመለየ ዓመት አራት ለሶስት በወልፍስበርግ ተሸንፏል። ዋንጫውን ወልፍስበርግ ወስዷል። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ ስናልፍ የቼልሲና አርሰናልን ግጥሚያ እናገኛለን። ተጫዋቾች አሰልጣኞች፣ እንዲሁም የአርሰናል ቤተሰቦች በትላንቱ የአርሰናል አንድ ለባዶ ድል ተነቃቅተዋል። አርሰናልና ቼልሲ ከዚህ ቀደም 13 ጊዜ ተገናኝተው ቼልሲ 7 የሲረታ 6 ጊዜ አቻ የመለያየት ታሪክ አላቸው። ትናንትና ግን 85000 ተመልካች በታደመበት በዌምብሊ ስታዲየም ያውም ለዋንጫ ተገናኝተው ሻምበርሌን ባስቆጠራት ብቸኛ ጎል በአርሰናል አንድ ለዜሮ አሸናፊነት ተደምድሟል። በውድድሩ ዋዜማ የቼልሲው አሰልጣኝ ሆዜ ሞሪኖ አርሰናል ቼልሲን አሸንፈው ስለማያውቅ የተለመደውን ድል ተጎናጽፈን ዋንጫውን ቤተ መዘክራችን እናኖራለን ሲሉ ተኩራርተው ነበር። አልተሳካላቸውም። ይልቅስ የአርሰናሉ ዋና አሰልጣኝ አርሰን ቬንገር ተሳክቶላቸው ከብዙ ዓመታት በኋላ የኮሚኒቲ ሺልድን ዋንጫ አንስተዋል። አዲስ ፈራሚው ግብ ጠባቂም ፒተር ፎክስ የቼልሲን የግብ ሙከራዎች በሙሉ አክሽፏል። ከቼልሲ ወደ አርሰናል ለመዛወር የመረጠውም አዲስ የድል ምዕራፍ ለማስመዝገብ እንደሆነ ቀደም ሲል ተናግሮ እንደነበር ተዘግቧል። በመጨረሻም ቢሲክሌት ኤርትራውያኑ ኮከብ ቢሲክሌት ጋላቢዎች ዳንኤል ተክለ ሃይማኖትና መርሃዊ ቅዱስ በቱር ደ ፍራንስ 2015 አኩሪ ድል አስመዝግበው ቅዳሜ ዕለት ወደ አስመራ ሲመለሱ የጀግና አቀባበል ተደርጎላቸዋል። በብዙ ሺዎች የተቆጠሩ የከተማዋ ነዋሪዎችና ከአካባቢው የተሰበሰቡ ዜጎች ከዓለም አቀፉ የአስመራ አውሮፕላን ማረፊያ እስከ ፓርቲ መስከረም አደባባይ ባለው ጎዳና በወታደራዊ ሙዚቃ ጓድ ታጅበው ደማቅ አቀባበል አድርገውላቸዋል የመንግሥቱ ቴሌቪዥን በዘገበው መሠረትም ሁለቱም ቢስክሌተኞች ፕሬዝደንቱ ኢሳያስ አፈወርቂ በቤተ መንግሥት ተቀብለው እንኳን ደሳላችሁ ብለዋል በዚሁ የአቀባበል ሥነ ሥርዓት ወቅት ዳንኤል ተክለ ሃይማኖት የተራራው ንጉሥ ተብሎ የተሸለመውን የፖልካዶት ሹራብ ለፕሬዝደንት ኢሳያስ አበርክቷል ተብሏል በዚሁ ላብቃ ሳምንት በተመሳሳይ ዝግጅት እንገናኛለን krezyan ou se ne moun kule ne yon salam. Yon apoyou.